ሙያውን በሪፖርተርነት ጀመረ። ከዛ ወደ ሬዲዮ ጋዜጠኝነት፣ ከክፍል ኃላፊነት ወደ መምሪያ ዲሬክተር። ከሙያው ጎን ለጎን ደግሞ ማስተማር፣ ማሰልጠን፣ አዳዲስ ፕሮግራሞችን መጀመር፣ አውደ ጥናቶችን ማደራጀት፣ እነዚህ ሁሉ ጉዞዎች ምን አስተማሩ? ዛሬ ላይ ሆነህ ያለፉትን አርባ ዓመታት ተሞክሮህን እንዴት ትመለከተዋል? ያልጠየቅነው ያላነሳንበት ጥያቄ የለም። ሕይወቱን ፈትሸናል፣ ጉዞውን መርምረናል። መጠርጠር ደግ ነው ከእውነት ያደርሳል ይባላል። ስለማን እንደምናወራ የጠረጠራችሁ የሚገመታችሁ ትክክል ነው ማለታችን ነው። አሁን ብዙዎቻችሁ በምታውቁት ስሙ ጌታሁን ታምራት ወይም ዛሬ የአሜሪካ ድምጽ ሬዲዮ የአፍሪካ ክፍል ዲሬክተር ንጉሴ መንገሻ እንኳን ደህና መጣህ በሚለው ነው ወይስ እንኳን ደስ ያለ በሚለው ነው የምንጀምረው? ንጉሴ፣ በጣም ጥሩ አይነት ማስታዋወቅ ነው ያደረጋችሁልኝ፣ አመሰግናለሁ። በእውነት በጣም ሰርፕራይዝ ነው ስለ አቀራረቡ ይጣፍጣል። እኔም ደግሞ ክባቸው ተራራ ላይ እንዳታወጡኝና በኋላ ማውረድ እንዳያቅታችሁ። አመሰግናለሁኝ ግዜር ይስጥልኝ። በጣም በጣም ነው የማመሰግነው። አዲሱ እኔም ሌላ ቤቱን ጀምር የሚል ጥያቄ አለኝ። ብዙ ጊዜ ለራዲዮ መጽሄት በተለይ ስናቀርበው በጠረጴዛ ዙሪያ ውይይት አድማጮች የሚያውቁት ነው ብለን ገፍተን የምናነሳው በጋዜጠኝነቱ በሚታወቅበት ጌታውን ታምራት ነው ቀደም ብለን እንዳስተዋወቅ ነው። አሁን ደግሞ ኃላፊነቱን ይዘን ነው የምንመጣውና ጌታውን ታምራት እዛ ጋር መኖር አለመኖሩን ትነግረናለህ። ንጉሴ መንገሻ ሰዎች አሁን ባለው ኃላፊነት እንዲያውቁት በሱን ጀምሮ የቱሻል ይመስል ዝግጅታችን በመጠኑ ጋዜጠኝነት መጀመሪያ ላይ ስም ከፍት አንድ ድምጽ አሰምተናል። እና እዚህ ውይይት ውስጥ ጌታሁንም አለም ግን፣ ዛሬ ንጉሴ ነው አጠገባቸ። አድማጭ ግን እንዳይምታተበት አንድ ሰው በሁለት ስም በነገራቸው ላይ ከዚህ በፊት ነግሬያቸዋለሁ። ጌታሁን መወደው የአያቴ ስም ነው፣ ያሳደጉኝ አያቴ ነው። ታምራት ደግሞ የአባቴ ታናሽ ወንድም በልጅነቱ በሰላሳ ዓመቱ የተቀጨ ነው። በዚህ ነበር የምጠቀምበት፣ ግን አሁን ዳይሬክተርነት ቦታ ከያዝኩ በኋላ ጌታውን ታምራት ብትላቸው እዚህ ማነው ነው ነው የሚሉ እኔን የሚያውቁም አድማጮች ብዙዎቹ ቢም ህይወትም ላይኖሩ ይችላሉ። አሁን የኢትዮጵያ ህዝብም ወጣት እየሆነ ነው። ጌታውን ታምራት የሚል ስም ምናልባትም የራቃቸው ማያውቁትም ብዙዎች የሚኖሩ ይመስለኛል። እንግዲህ አንተ ታሪክ በመሆኑ ስራህን በምናነሳበት ጌታውን ታምራት እያልን ጋዜጠኝነቱን ስናነሳ አሁንም እናወያይህ ደግሞ ይበልጡን ዛሬ በተቀበልከው አዲስ ኃላፊነት ጭምር ስለሆነ ንጉሴ መንገሻ በቦታው አግባብ ሆኖ ይመጣልና በእሱ እንገፋለን። አዲሱ እንደው ቀደም ሲል አርባ አመት ገምተናል። አርባ አመት ረዥም ጊዜ ነው። አርባ አመት ስራ ላይ መቆይተህ ከሆነ ያለፉትን አርባ ዓመት እንዴት ታያቸዋለህ መለስ ብለህ በሪፖርተርነት ጣ ነው በሪፖርተርነት እንደጀመርክ መቼም ጥርጥር የለንም። በሌላ ስርዓት ጀምር መቼም ወይም በዘብ ወይም በጥበቃ አርባ ዓመት ይሆናል። ከሬዲዮ ከቴሌቪዥን፣ ሬዲዮ ሲባል ከኢትዮጵያ እስከ አውሮፓ እስከ አሜሪካ፣ ከዛ አልፎ ደግሞ የአፍሪካ ክፍል የፕሮግራም ዲሬክተር ሆነህም ከእኛም ጋር በቅርብ አለቃችን የሆነ አሰልጠን አውደ ጥናቶች በሚከፈቱበት ወደ አፍሪካ ትዘዋወራለህ ብዙ ነው እና ሰብሰብ ያለ ነገር ግምገማ ማድረግ ይቻላል። አጠቃላይ ከትምህርት ቤት እንደወጣው ለአንድ አመት አስተምሬያለሁ። ወላይታ ሶልዶ ወጄ እና ወላይታ ቃሌ ሪኬ ማለትም እችላለሁ። ከዛ በኋላ ነው በስርዓተ ወንጌል ገባሁት። ከዛ ጀርመን ሄዳለሁ ትምህርት ቤት ከዛ በዶሼቤላ ቀጠራለሁ። ከዶሼቤላ የአማርኛው ክፍል ኃላፊ ሆኛ አንድ አራት አምስት አመት ስራለሁ ከዛ ወደ ሀገር መለሳለሁ። ከዛ ሱዳን ስደት ካምፕ ውስጥ መጨረሻ ጣይዛ ይጥለኛል። ወደ 9798 ገደማ መሆኑ ነው። 81 በፈረንጆች አቆጣጠር ነው የምናገረው። ሰኔ 2 1981 ሰኔ 2 በስደት ኒውዮርክ እገባለሁኝ ከካርቱም ተነስቼ እና እዛ ስደርስ የነበረኝ አንድ ሱሪ መቀየሪያም አልነበረውም እና ሁለት ሸሚዝ ካርቱም እያለሁ የምለብሰውን ልብሴን እዛ ለቀሩት ወዳጆቼ ትቼ ነበር የመጣሁት። በጊዜ ደግሞ ከሃምሳ ብር በታች ይዤ ነው እዚህ ሀገር የገባሁት እና አሜሪካኖች የአሜሪካን ህይወት ታሪክ የሚሉት ታሪክ እኔ ላይ ያለ ይመስለኛልና ከዛች ከአፈርና ከትቢያ ተነስቼ ነው ዛሬ እዚህ የደረስኩት። እዚህ ሲደርስ ደግሞ እዚህ ሀገር የተወለዱ ሁለት ልጆች አሉኝ። አንድ ጀርመን የተወለደ አለ፣ ነንግስ ይባላል። በእናቱ ጀርመን ነው። እሱ ኢትዮጵያ ሄዶ በቃ ሀገሩን አውቆ ተዋውቆ ከኢትዮጵያ ጋር ፍቅር ይዞት ነው የምትመለሰው ሁለት ልጆች የተወለዱ አሉ። ተስፋዬ ንጉሴ፣ የአእምሮት ንጉሴ። እነዚህ ደግሞ እዚህ ከህንጻችን ፊትለፊት ከሚገኘው ዴኬር መዋለ ህጻናት ውስጥ ነው ያደጉትና የቮይስ ኦፍ አሜሪካ ልጆችም ናቸው። እዚህ ኮሪዶር ላይ በስቱዲዮ እናዲሱ ያውቋቸዋል። ህጻን ሆነ አሉላ እንኳን በኋላ ነው የመጣሁ እነዚህ ሁለት ልጆች ፍርቻ አለሁ። ከሰላሳ ሁለት ዓመት ስራ በኋላ ቅድም በተደደራችሁት በቤርከኑ ሰርቼ ሪፖርተር፣ ከዛ ሲኒየር ኤዲተር፣ ከዛ አማርኛ ኃላፊ ከዛ ደግሞ የሴንትራል አፍሪካ ሰርቪስ ቺፍ በኪሩንና ኬንያ ሩዋንድ ፕሮግራም አቋቁሜ አራት ዓመት ያህል መሪች አለሁኝ። ከዛ ፕሮግራም ማኔጀር ሆናለሁኝ። ካያችሁት እዚህ ዲቪዥን ውስጥ አሁን ስምንት ሰርቪሶች አሉ። ቀድረዙ አምሳ በመቶ የሚሆኑትን በማቋቋምም ሆነ ቀጥታም ሆነ ቀጥታ ባልሆነ መንገድ አስተዋጽኦ አድርጌያለሁ ብዬ ነው ማስበው። የሶማሌው የኪሪ ሩዋንዳ የኪንያ ሩዋንዳ ከዛ ቀጥሎ የዝምባብዌን ሰርቪስ እርግጥ ግዌን ዲላርድ የዲቪዥኑ ዳይሬክተር ነች። የእሷንም አመራር ልወስድባት አልችልም። አስተዋጽኦ አላት። ከሌላው ቲም ጋር ሆኝ ያንን ከስክራች እንደቤሌ ሾናና በእንግሊዝኛ፣ ከዛ ሶማሌ ሰርቪስ፣ አሁን ደሞ ከአመት በፊት በአንበራ ለማሪ፣ እነዚህ ሁሉ በመመስረት ደረጃ ተሳትፈ ረኩሰው ይሄ ፕሮግራሙን ከስር መሰረቱ መጀመር ብቻ ሳይሆን የሚገቡትን ሰዎች ማሰልጠን እንደ እንደመለስካቸውና እንደ እስክንድር አይነት አፍሪካ ውስጥ ሪፖርት የሚያደርጉት ያሉትን በየሀገሩ በናይጄሪያ፣ ቡሩንዲ፣ ሩዋንዳ፣ ዚምባብዌ፣ አልችልም ሳውዝ አፍሪካ እያወጣው አስራ ዘጠኝ ጋዜጦች አሰልጥኛለሁ። ሶስት የማራት በአፍሪካ ሀገር ውስጥ እየዘዋወርኩ አሰልጥኛል። አለቃዬ ወደ ጡረታ ስትሄድ ተጠባባቂ ዳይሬክተር ተብዬ ነበር የተሰየሙት። በእውነት ይህም ቦታ ነው ያገኛለሁም ብዬም አላሰብኩም። እንዳውም እንደ እውነቱ ከሆነ እኔም ራሴ ለጡረታ እኮ የቀረብኩ ሰው ነኝ እንደምታውቁት እና ያውም ወደ ጡረታ በመገፋት ፈንታ የኃላፊነት ተሰጥቶኝ ቦታው ክፍት ሆኖ አመለከትኩ፣ ተወዳድሬ ለዚህ ዳይሬክተርነት ስበቃ በጣም ትልቅ ደስታ ነው ይሰማኝ። በመግቢያችንም ጠቅሰናል። ይሄ አሁን ያልክበትን ኃላፊነት ከፊት ለፊት ይዤ ያለው ከዋና ክፍሉ በተጻፈ ደብዳቤ እንደ አውሮፓውያን አቆጣጠር በኖቬምበር ሀያ አምስት ለዚህ ኃላፊነት የበቃህበትን ያስተዋወቁበትን ዜና ስንሰማ የቪኦኤ ዲሬክተር በክፍላችን አንተን ይዞ እየተዘዋወረ ነበር። ሁላችን እየጨበጠ የገለጸው ስሜቱ በግልጽ የሚታይ ነበረ። ምናልባትም ለሌሎችም የማነቃቃት ስሜት ጭምር በጋዜጠኞች መካከል ያሳድረ ይመስለኛል። እሱ ላይ ትንሽ ላንሳል። ዴቪድ ኤንሶር ስለ እሱ ዳይሬክተር ትንሽ ላ ገብተኩልኝ። የእሱን ህይወትና የእናንተና የኔ ህይወት ይመሳሰላል። ጋዜጠኛ ነበር፣ ተራ ጋዜጠኛ ሪፖርተር ነበር። ሲኤንኤን ሰርቷል፣ ኤንፒአር ሰርቷል፣ ኤቢሲ ትልቅ ኔትወርክ ቴሌቪዥን እዛውስጥ ሰርቷል። በሪፖርተርነት በሲነር ኤዲተርነት እንዲህ ብሎ አድርጎ አሁን የጠቅላላ የቪዲዮ ዳይሬክተር የሆነ ሰው ነው፣ እና ጋዜጠኝነትን ሙያ በጣም አድርጎ የሚያደንቅ ነው። በዛ የሚደግፍ ሰው ነው። ያለት መጥቶ እኔ ያናውን ስምንት መውጣቱንም አላየሁትም። አይተዋሉ አለ፣ አላየሁትም እለዋለሁ። እና አይፎኑ ላይ ያሳየኛልና፣ ለጊዜው ግራ ተጋባውም እንደሆነ አንድ ትኩሱ ዜና ብሬኪንግ ኒውስ የመጣ ነበር የመሰለኝ። ለካ የኔን ሹመት የሚያበስር ዜና ነው እና አዛውሪ ላስተዋውቅህ ነው ያለኝ ከእናንተ ጋር ከዲቪዥኑ ጋበጥ ደስታውን አልችልም የኔ ክብርም ነው ይሄ ይለዋለሁ። ሲዞር ከእናንተም ሆነ ከየሰርቪሱ ሐውሳ ሄድኩ፣ ስዋሂሊ ሄድኩ፣ ፈረንሳይ ክፍል ሄድኩኝ፣ ሶማሌ ክፍል ሁሉም የነበረው የኔንም ለዚህ ቦታ መብቃት በደስታ መቀበላቸው ለእኔ ትልቅ ደስታ ቀን ነበር። በጣም ነው ደስ ዴቪድ ሲያዞርህ እኔ ስትመጡ አልገባኝም ነበረ በኋላ ነው ታንኪ ውስጥ ለው እሱ ደግሞ ከአሁን ጀምሮ እኮ የአፍሪካ ዲቪዥን አለቃችሁ እሱ ነው ምናምን ሲለኝ ትልቅ የደስታ ጊዜ ነበር። አቶ ንጉሴ እንግዲህ የረዥም ዓመታት የህይወትም የሙያም ጉዞህን ነው የምታሳየን። ቀደም ብለህ እንደጠቀሙከው የስምንት አገልግሎት ክፍሎች በአስራ ስድስት የአፍሪካ ቋንቋዎች ውስጥ ለበርካታ ዓመታት የክፍሉ ሁለተኛ ሰው ሆነ በፕሮግራም ዋና ስራ አስኪያጅነት የሰራህበትን ቦታ ዛሬ ዋናውን ቦታ ተረክብ በዲሬክተርነት እየመራህ ነው። ለስራው የፕሮግራም ዋና አዘጋጅ የሆነ ቅድም የገለጽካቸውን ስራዎች ሁሉ ስትሰራ ስለነበርክ ቅርብ የሆነ ኃላፊነት ነው የወሰድከው። ምንድን ነው ለአንተ በዋናነት በስራ ደረጃ የምታየው ልዩነት የዛሬ ኃላፊነት ልዩነት? የሚገርማችሁ ነው ይህንን ክፍል ከወሰዳችሁ በእነዚህ ቋንቋዎች አስራ ስድስት ቋንቋ ነው ተጨማሪዎች ከሆኑ በአምብራ ሶንጋይ ወደ ማሊ የሚተላለፉ ፕሮግራሞች ናቸው። ሳንጎ ሴንትራል አፍሪካ ያለው ትርምስ ጋር ተያይዞ የተፈጠሩ ናቸው። ነባሮቹ እንግዲህ አማርኛ፣ ሐውሳ፣ ስዋሂሊ ከዛ ቀጥሎ ትግርኛ ፋኖሮሞ ያር ትሄዳለ ፖርቱጊዝ እነዚህ ትሄዳል። ኬንያ፣ ርዋንዳ ኬኑ እንዲህ ትላለ እነዚህ ሳብሳራ አፍሪካ በሙሉ የሚደርሱ ናቸው እና ቪኤ በጠቅላላው በአለም ውስጥ ወደ መቶ ሰባ ሚሊዮን የሚሆን አድማጭ አለው እና ከዛ ውስጥ አርባ ከመቶ የሚሆነው ያለው አፍሪካ ውስጥ ነው። ስለዚህ የእናንተ ፍሬ ነው። አሁን እዚህ ክፍል ውስጥ እኔ በመመራው ዲቪዥን ውስጥ ያሉ ጋዜጠኞች ኬንያውያን፣ ኢትዮጵያውያን፣ ታንዛኒያውያን፣ ናይጄሪያውያን አሜሪካኖችም አሉ። መሀላችን አሁን ቴሌ አሜሪካዊ ነው ፕሮዲሰራችን። እና እነዚህ ያበረከቱት እንትን የስራ ውጤት ነው ይህ ሁሉ አድማጭ ሊያተርፍ የቻለው። በነገራችን ላይ ለመጀመሪያ ጊዜ አፍሪካ ዲቪዥን ከምንጊዜውም በበለጠ ትኩረት ተሰጥቶታል። በዚህ ዓመት በጀት ተጨምሯል። እኔህን ኃላፊነት ስንረከብ በዚህ ዓመት የተወሰኑ ፕሮግራሞች ይሰፋሉ። ምሳሌ ሐውሳ ይቀጥላል። ተጨማሪ ፕሮግራም ቴሌቪዥን ይኖረዋል። ፈረንሳይ እስካሁን በሳምንት አንድ ጊዜ የነበረ ቴሌቪዥን የሚያሳልፈው አሁን ከሰኞ እስከ ዓርብ በየዕለቱ የቴሌቪዥን ፕሮግራም ይኖረዋል። በአምብራ ፕሮግራም እንደዚሁ ይሰፋል። ስዋሂሊ እንደዚሁ ይሰፋል። ምናልባትም ደግሞ ሌሎችም እናንተም ሰው ትድል እንዲመጣ ተስፋ አደርጋለሁ። ቃል አልገባም፣ በዚህ በቃል እንዳትይዙኝ። ግን ይሄ ወቅት ለዚህ ዲቪዥን በጣም በጣም ግሩም የሆነ ግዜ ነው። ባጀት በሌላ በኩል ሲቀነስ ለአፍሪካ ዲቪዥን ተጨምሮለታል። እኔም እድለኛ ነኝ፣ ይሄ እድል ሰጥቶኝ ኃላፊነት መረከቤ በጣም እድለኛ ያደርገኛል። ከዛ ደግሞ የሚጠብቀኝም ተግባር እና ግዳጅ ደግሞ ብዙም ነው። ይህም ፕሮግራም ማስፋት። በነገራችሁ ላይ አፍሪካ ዛሬ መላው ዓለም ትኩረት የጣለባት አገር ነች። አፍሪካ ሀብታም ሀገር ነች። ቻይኒዞች ብራዚሊያንስ ቱርክ አውሮፒያን ዩኒየን አሜሪካ አፍሪካ ውስጥ ንግድ ሊኖራቸው የአፍሪካን ሪሶርስ ለማግኘት ለመድረስ አፍሪካ ውስጥ ያለው ገበያ ወደ አንድ ቢሊዮን የተጠጋ ነው ያ የአፍሪካ ህዝብ እዛ ለመድረስ ሁሉም የራሱ መራኮት እያደረገ ይሄ ብቻ ደግሞ ጦርነቱም አለ አልሻባብ አለ ቦኮሃራም አለ እንደምታዩት ኢቦላ መጣ አሁን እዚህ ሀገር ይህች ሀገር ያ ሁሉ ሪሶርስ እያላት የተማረም የሰው ስኪል እያለ ብዙ ችግሮችም ያላት ሀገር ነች። እና ያን ሁሉ ለማሳለፍ በአስራ ስድስት ቋንቋ በጣም ፈታኝ የሆነ ኃላፊነት ነው። እና እወጣዋለሁ አብሮ ነው የመጣው ነው የምትለን? አዎ፣ በየክፍሉ ጎበዝ የሆኑ ሠራተኞች ስላሉ ከቺፎች አንስቶ ኤዲተሮች አንስቶ በእናንተ ደረጃ የሚሰራ ታላንታ በጣም ጉብ የሆኑ ጋዜጠኞች ስላሉ ደግሞ ቮይስ ኦፍ አሜሪካ የሚቀጥረበት ግን መመዘኛ አለው። የጋዜጠኝነት ተሞክሮ ማትርፈ መምጣት አለበት። ዝም ብለዚህ ዘው አትልም። እኛ አማርኛ ስንከፍት በ1982 የዛሬ ወደ 32 ዓመት ገደማ መሆኑ ነው። አንዳንድ ሰዎችም እንደ ድል ፈተና ወስደው ይገባዋሉ እና ግን አስተምረናቸው ጥሩ እነሱም አስተዋጽኦ አድርገዋል። አሁን ያ አይቻልም እና በየቦታ የምታውቁት ነው ብዙ ጥሩ ጥሩ ጋዜጠኞች አሉ። አቶ ንጉሴ የጋዜጠኝነት ጉዳይ ጠንከር ያሉ ቁም ነገሮችን እንድናነሳ ይጠይቃልና በተለይ ስራህን በተመለከተ በሱ ገፍተን ሄደናል። እስኪ ሕይወትን ሙያውን ወደሚመለከቱ እዳዮች እንመለስ። አልፎ አልፎ በምንጋብዝህ የጠረጴዛ ዙሪያ ውይይቶች የራስህን ገጠመኞች መፈንጠቅህ አልቀረም። ቶሎትዝ የሚለኝ የሱዳን ገጠመኝህን የተረከበት አጋጣሚ ነበር። በቅድሚያ ጋዜጠኝነትን ዛሬ ታጣዋለህ? በጋዜጠኝነት የዕለት ተዕለት ሥራ አለመጥመድህ አጉድሎብሃል? የመገናኛ ብዙሃን አስተዳደር፣ ጋዜጠኝነትና ሕይወት። አድማጮች ከአሜሪካ ድምፅ ራዲዮ የአፍሪቃ ዋና ክፍል ዲሬክተር ንጉሴ መንገሻ ጋር የጀመርነው ወግ አልተቋጨም። ሰፋ ላለው ቀሪ ወግ ቀጥሮ እንስጥ።

E eletaric și agerinea să